መዝሙር 143 አቤቱ ጸሎቴን ስማ፣ በእውነትህ ልመናዬን አድምጥ፣ በጽድቅህ መልስልኝ። ሕያው ሁሉ በፊትህ ጻድቅ አይደለምና ከባሪያህ ጋር ወደ ፍርዳት ትግባ። ጠላት ነፍሴን አሳዷታል፣ ሕይወቴንም በምድር ውስጥ አጐሳ አጎሳቁሏታል፣ ቀድሞ እንደ ሞተ ሰው በጨለማ ኑሮኛል። ነፍሴ በውስጤ ያለቀችብኝ፣ ልቤም በውስጥ የደነገጠብኝ። የቀድሞውን ዘመን አሰብሁ፣ ስራህንም ሁሉ አሰላሰልሁ የእጅህንም ሥራ ተመለከትሁ። እጆቼን ወደ አንተ ዘረጋሁ፣ ነፍሴም እንደ ምድረ በዳ አንተን ትጠማች። አቤቱ ፈጥነህ ስማኝ፣ ነፍሴ አልቃለች። ፊትህን ከእኔ አትመልስ፣ ወደ ጉድጓድም እንደሚወርዱ አልሁን። አንተን ታምኛለሁና በማለዳ ምሕረትህን አሰማኝ። አቤቱ ነፍሴን ወደ አንተ አንስቻለሁና የምሄድበትን መንገድ አስታውቀኝ። አቤቱ ወደ አንተ ተማጽኛለሁና ከጠላቶቼ አድነኝ። አንተ አምላኬ ነህና ፈቃድህን ለማድረግ አስተምረኝ። ቅዱስ መንፈስህም በጽድቅ ምድር ይምራኝ። አቤቱ ስለ ስምህ ሕያው አድርገኝ፣ በጽድቅህም ነፍሴን ከመከራዋ አውጣት። በምሕረትህ ጠላቶቼን ደምስሳቸው፣ እኔ ባሪያህ ነኝና ነፍሴን የሚያስጨንቋትን ሁሉ አጥፋቸው።